የዩናይትድ ስቴትስ ተመራጭ ፕሬዚደንት ዶናልድ ትራምፕ በዚህ ሳምንት ቀሪ የካቢኔ አባሎቻቸውን እንደሚያሳውቁ የገለጹ ሲሆን ትናንት ሰኞ የቤቶችና ከተማ ልማት ሚኒስትራቸው የሚሆኑትን ባለስልጣን ሰይመዋል እስካሁን ሳይታወቅ ተንጠልጥሎ ያለውና ብዙዎች አፍጥጠው የሚጠባበቁት ግን የውጭ ጉዳይ ሚኒስትርነቱ ወደ ማን እንደሚዘንብ ገና ፍጹም ግልጽ አይደለም በሌላ በኩል ደግሞ የዚህ ዓመቱ የግሪን ፓርቲ ተወዳዳሪዋ የነበሩት ወይም የአረንጓዴ ፓርቲው ፕሬዚደንታዊ ተወዳዳሪ የነበሩት ጂል ስታይን ኒውዮርክ ውስጥ የማንሃተንን ክፍለ ከተማ ነዋሪ እየመሩ በሶስት ግዛቶች የውስጥ የድምፅ ቆጠራው በድጋሚ እንዲካሄድ ቅስቀሳ እያደረጉ ናቸው። የራሞን ቴይለር ዘገባ አለ አዲሱ አበባ ያቀርበዋል። በቀዝቃዛው የሰኞ ማለዳ አየር ከትራምፕ ሕንፃ ወጣ ብሎ ከፍተኛ ፉክክር በታየባቸው ሦስት ግዛቶች ዳግም የድምፅ ቆጠራ እንዲካሄድ የሚጠይቁ ሰልፈኞች ሲፈክሩ ይሰማሉ። ያለፈው ወር የምርጫ ውጤት አለመጭበርበሩ እንዲታወቅ የሚጠይቀውን የማንሃተን ስብስብ የግሪን ፓርቲዋ ተወዳዳሪ ጂል ስታይን ናቸው መሪዋ። እዚህ የተገኘነው ዶናልድ ትራምፕ አንዳችም የሚያስፈራቸው ነገር እንደሌለ ልናረጋግጥላቸው ነው በዲሞክራሲ ካመኑ ባገኙት ድል ትክክለኛነት ከተማመኑ ቁጣውን ትተው ረጋ ሰከን ይበሉ ልንል ነው። ሬቸል ዲሳሪዮ የዳግም ድምፅ ቆጠራውን ጥያቄ ይደግፋሉ። ድምፅ ሰጪዎች እንደ መሆናችን መጠን ዲሞክራሲ በትክክል ለመስራቱና ድምፃችን በአግባቡ ለመቆጠሩ እርግጠኞች መሆን እንፈልጋለን። ፒም ኮች ግን ድምፅ እንደገና ይቆጠር የሚለውን ጥያቄ አይደግፉም። ሁላችንም የመምረጥ ዕድል አግኝተናል። ሁሉም ሰው መርጧል። አሁን ወደፊት መቀጠል ብቻ ነው ያለብን። ይህ በእንዲህ እንዳለ በአሁኑ ሰዓት ትራምፕ ሕንፃ ውስጥ እየተካሄደ ያለው ክንውን የአገሪቱን ቀጣይ ከፍተኛ ባለሥልጣን መሰየም ነው። እናም ተመራጭ ፕሬዚዳንት ዶናልድ ትራምፕ ካሏቸው ዝርዝሮች ውስጥ ለውጭ ጉዳይ ሚኒስትርነት ያጯቸውን በቻይና የቀድሞው የዩናይትድ ስቴትስ አምባሳደር ጆን ሃንስማንን ጨምሮ ዝርዝሮችን ይፋ እያደረጉ ነው። ይህ ምርጫ ግን በተለይም ሰሞኑን ያነጋገረውና ትራምፕ በቅርቡ ከታይዋን ፕሬዚዳንት ጋር ካደረጉት የእንኳን ደስ ያለው የስልክ ውይይት አኳያ ትልቅ እርምጃ ነው ተብሏል። ምክንያቱም የሁለቱ የስልክ ውይይት ለቻይናና ለአሜሪካ ግንኙነቶች ስጋት ደቃይ ነው በመባሉ ሌሎች የሚካሄዱና መሞላት ያለባቸው የካቢኔ ቦታዎች እንደ የአገር ውስጥ፣ የኢነርጂ፣ የእርሻ፣ የአርበኞች ጉዳዮችና የአገር ውስጥ ደህንነት ሚኒስቴሮች ተራቸውን እየጠበቁ ነው። ትናንትና ሰኞ ማለት ነው። የትራምፕ የምርጫ ዘመቻ ቡድን የነርቭና የአእምሮ ቀዶ ሕክምና ዶክተሩንና በአሁኑ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲውን ተወክለው የተወዳደሩትን ቤን ካርሰንን ለቤቶችና ለከተማ ልማት ሚኒስትርነት አጭቷል። ዶክተር ቤን ካርሰንን ለቤቶችና ከተማ ልማት ሚኒስትርነት ስናጭ ደስታ ይሰማናል። በዚህ የሽግግር ሳምንት ሌላ ውጤታማ ክንውን ለማየት እንጥራለን። ይህ በእንዲህ እንዳለ ለአካባቢ የአየር ንብረት ጥበቃ የቆሙት የቀድሞ የዩናይትድ ስቴትስ ምክትል ፕሬዚዳንት አልጎር ከዶናልድ ትራምፕና ከሴት ልጃቸው ኢቫንካ ጋር ተገናኝተው ነበር እና ለመልካም የጋራ ግንኙነት የተካሄደ ሐቀኛ ውይይት ብለውታል። እጅግ አመርቂና አስደሳች ውይይት ነበር። ይቀጥላል። ዶናልድ ትራምፕ የአየር ንብረት ለውጥ የቻይና ማደናገሪያ ነው ብለው ቢያምኑም አቋማቸውን ዳግም ለመመርመር ፈቃደኛ እንደሆኑ ግን ባለፈው ሳምንት ከኒውዮርክ ታይምስ ጋዜጣ ጋር ባደረጉት ውይይት ጠቁመዋል።